የአፍሪካ ህብረት በተለያየ ጊዜ በተከታታይ የመሪዎቹ ጉባኤ እንዳጸደቁት በአህጉራቱ በዘላቂነት ሰላም እንዲነግስ በህብረተሰቡ ዘንድ በእጃቸው የሚገኙትን መሳሪያዎች በገዛ ፈቃድ ላይ በተመሰረተ እንዲያስረክቡ የሚለው አንደኛው ርዕስ ነው። በሁለተኛ ደረጃ ደግሞ ተፋላሚ ወገናትን በሂደት ወደ ተኩስ አቁሙ እንዲያመራ በማቀራረብና በማወያየት ዘላቂ ስምነት ወይም ወደ አምኒስቲ ወደተባለው የመግባቢያ ሰነድ ማጽደቅ ላይ እንዲደረስ ማድረግ የሚል ነው። ይህንን በሂደት ተግባራዊ ለማድረግ የአፍሪካ ህብረት የሰላምና የጸጥታው ምክር ቤት በቦትስዋና መሪነት ጉባኤውን አካሂደዋል። ስብሰባውን የመሩት አምባሳደሯ ማሞሳ ዲኒያና ፑንኬ ጆዜፊን ሞሌፌ ናቸው። ሁለት ተፋላሚ ወገናት ሲኖሩ ዋናው የመጀመሪያው ጉዳይ የተኩስ አቁም ስምነት ላይ መድረስ ነው። የተኩስ አቁም ማለት የውይይት የመጀመሪያው መድረክ ይሆናል። ይህንን ባለበት ማቆየት መፍትሄ ማፈላለግ ማለት ነው። ይህ እንግዲህ ጫፍ ከደረሰ በሁለቱም ወገናት የዘላቂውን ስምነት አጸደቁ ማለት ነው። በድርድሩ ላይ የሚቀመጠው መርሃ ግብር ሁለቱንም ወገናት አስማማቸው ማለት ነው። አነስተኛ መሳሪያ ያነገቡ በገዛ ፈቃዳቸው እንዲያስረክቡ ለሚለው በምሳሌነት የአፋር ሕዝብ ባህሉን ጠቅሼላቸው በአንዳንዱ ህብረተሰብ ዘንድ የቆየ ባህል ነውና እንዴት ነው ተግባራዊ የምታደርጉት ለሚለው የማህበረሰቡን አባላት በማነጋገርና በማወያየት የመጀመሪያው ደረጃ ይሆናል። የመንግስት አካላት እና ህብረተሰቡን በጋራ የሚወያዩበት የግድ መሆን ያለበት ነው። ከዚያ በኋላ ነው የአነስተኛ መሳሪያ ዝውውርን መቆጣጠር የሚቻለው በዚህ በያዝነው ወር የምንወስደው ግንዛቤ ምን ያህል በህብረተሰቡ ውስጥ ትምህርትና ግንዛቤ ሰርጿል የሚለውን መገምገም ይሆናል። ንቃቱ አስፈላጊ ነው የሚሆነው ይህ ሲሆን በፈቃዳቸው መሳሪያቸውን እንዲሰጡ ይደረጋል ማለት ነው። በአፋር ህብረተሰብ ዘንድ በግብርናው መስክ ባለሙያ የሆኑት አቶ መሐመድ ማህሙድ በበኩላቸው ያላቸው አመለካከት የአፋር ህዝብ ያው ድሮም ጀምሮ ድንበር ጠባቂ ነው ሪጅም ጀምሮ ማለት ነው። የአፋር ህዝብ ካለኩት አይነካም፣ መሳሪያ ባህሉ ነው። መሳሪያ ቢይዝም ማለት ነው እንደ ሰሜን ሸዋ ሰው እንደ ደብረ ብርሃን ሰው ዝም ብሎ የሚተኩሱም አይደለም። ሁሉም መሳሪያ ያለው ግን አንድ ቀን እንኳን የጥይት ድምጽ የማይሰማበት አካባቢ ነው። ባህል አድርጎ ይዞታል። አካባቢውን ይጠብቃል፣ ራሱን ይጠብቃል፣ ሌላውን አይነካም። ከነካም በሽምግልና ነው። የሚቀጥለው አፈሙዝ ማዞር ክልክል ነው። በጣም የጠበቀ ህግ ነው። ለዚህ ነው ሁሉም ይዞ ግን አንድ ጥይት የማይተኮሰው አፋር ግን ሀያ ሺህ ሰው፣ ሰላሳ ሺህ ሰው ይዞ ድምፅ እንኳን አይሰማም። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ